በዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም ላይ የሥነ ምግባር ምርመራ እንዲደረግ ስትል ኢትዮጵያ በደብዳቤ ጠየቀች። የኢትዮጵያ መንግሥት ለቦርዱ በጻፈው ደብዳቤ የህወሀት ንቁ አባልና ደጋፊ ሆነው ቀጥለዋል ያላቸውን ዶክተር ቴዎድሮስ አድሃኖም ጽህፈት ቤታቸውን የፖለቲካ ጥቅማቸውን ለማራመጃ እየተጠቀሙበት ነው ሲልም ከሷል። የዓለም ጤና ድርጅት መድኃኒቶችን ወደ ትግራይ ክልል እንዳያስገባ በኢትዮጵያ መንግሥት ተከልክሏል ሲሉ ዶክተር ቴድሮስ አድሃኖም ሰሞኑን የኢትዮጵያ መንግሥት መውቀሳቸውን ተከትሎ ነው ክሱ የቀረበው። ኬኔዲ አባተ ዝርዝሩን ይዘዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለዓለም ጤና ድርጅት ስራ አስፈጻሚ ቦርድ ላኩት ባለው ደብዳቤ የድርጅቱን ታማኝነት አደጋ ላይ ጥለዋል ባላቸው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ላይ ያለውን ተቃውሞ መግለጹን አስታውቋል። ዶክተር ቴድሮስን ለዓለም አቀፉ የጤና አካል ከፍተኛ ሹመት ያቀረበችው ኢትዮጵያ ብትሆንም ከቢሮቸውና ከኃላፊነታቸው የሚጠበቀውን ሙያዊ ግዴታ አላሟሉም ይላል ደብዳቤው። ኢትዮጵያ ከኤርትራ ጋር ያላትን ግንኙነት ጨ ጀምሮ በኢትዮጵያ የውስጥ ጉዳይ ጣልቃ ሲገቡ መቆየታቸውንም በደብዳቤው መግለጹን ያስታወቀው ሚኒስቴሩ በኢትዮጵያ ፓርላማ በአሸባሪነት የተፈረጀው የህወሀት ንቁ አባልና ደጋፊ ሆነው ቀጥለዋል ሲልም ዶክተር ቴድሮስን ከሷል። ይህ የክስ ደብዳቤ የተጻፈው ዶክተር ቴድሮስ ሰሞኑን የሰጡት መግለጫ በፌዴራል መንግስት በአማራና በአፋር ክልል ባለስልጣናት ተቃውሞ በገጠመው ማግስት ነው። የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ ሰሞኑን በሰጡት መግለጫ ከአንድ ዓመት በላይ በከበባ ውስጥ ይገኛል ያሉት የትግራይ ክልል በተወሳሰበ ችግር ውስጥ መሆኑን ገልጸው ወደ ክልሉ መድኃኒት ማስገባት እንዳልተቻለ ተናግረዋል። በዓለም የጤና ድርጅት በኩል ወደ ትግራይ እንዲሁም በግጭቱ ጉዳት በደረሰባቸው የአፋርና አማራ ክልል አካባቢዎች መድኃኒቶችን ለመላክ እየሞከርን ነው ወደ አፋርና አማራ እንድንክ ሲፈቀድልን ወደ ትግራይ ክልል ግን እንድንልክ አልተፈቀደልንም የጠቅላይ ሚኒስትር ጽሕፈት ቤትን የውጭ ጉዳይ ሚኒስቴርንና ሁሉም የሚመለከታቸው አካላትን ጠይቀናል ፈቃድ ግን አላገኘንም ኖ ፐርሚሽን በተለይ ከሐምሌ ወር ጀምሮ ከአለም ጤና ድርጅት ምንም አይነት የህክምና ድጋፍ ማቅረብ እንዳልተቻለም ነው የተናገሩት ዶክተር ቴድሮስ ይህን መግለጫ መስጠታቸውን ተከትሎ ከኢትዮጵያ መንግስት የተለያዩ አካላት በእርሳቸውና በድርጅታቸው ላይ ትችትና ክስ ቀርቦባቸዋል የመንግስት ኮሚኒኬሽን አገልግሎት አሸባሪው ያለው ቡድን የአማራና አፋር ክልሎችን በወረረበት ወቅት ፈጽሟል ያላቸውን ሆስፒታሎችንና የጤና ጣቢያዎችን የመዝረፍና የማውደም ንጹሐንን የመድፈርና የመግደል ድርጊት አላወገዙም ያላቸውን ሲሆን እንደ ዓለም ጤና ድርጅት ያሉ ለሁሉም ሰው በእኩል ቆመናል የሚሉ ዓለም አቀፍ ተቋማትን ተችቷል። በተቃራኒው የህወሓትን ፕሮፓጋንዳ ተቀብለው እያስተጋቡ ይገኛልን ብሏል ሚኒስቴሩ። በተባበሩት መንግስታት የኢትዮጵያ ቋሚ ልዑክም የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያን ከሚመለከቱ ጉዳዮች ሁሉ ራሳቸውን በአስቸኳይ ማግለል አለባቸው ሲል በትዊተር ገጹ አሳስቧል። የዶክተር ቴድሮስን መግለጫ አድሏዊ ነው በሚል የተቃወሙት የአማራ ክልል አደጋ መከላከል ምግብ ዋስትና ይችላልና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር ዘላለም ልጅ አለም እንዲሁም በትግራይ ክልል አዋሳኝ ስፍራ ላይ በጦርነት ቀጠና ላይ የሚገኘው የአፋር ክልል አዳር ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብዱ አሊ ትናንት ለአሜሪካ ድምጽ በሰጡት አስተያየት ይህም ብለዋል። ስድስት ወራት ጠላት በክልላችን በሚቆይበት ጊዜ ምንም አይነት ሰብአዊ ድጋፍ የትኛውም ያለም ዩኤን ኤጀንሲ በለው ኢንተርናሽናል ኤንጂኦን በለው ምንም አይነት ድጋፍ አላደረገም። የምግብ ብቻ ሳይሆን የጤና አገልግሎት ተቋርጧል። ደግሞ የአለም የጤና ድርጅትን ገብቶ ድጋፍ ያደረገበት ሁኔታ የለም። በተደጋጋሚ ጥያቄዎችን እያነሳን በጎ ምላሽ ያገኘንበት ሁኔታ የለም። እርዳታ ወደ ትግራይ ክልል የሚገባበት አማራጭ መንገድ የለም። ለምን በባህላ በኩል ያለው ጦርነት ራሳቸው ከፍተው በባህላ በኩል ጦርነት እያካሄዱ ነው። እነሱ በቆጎን በኩል ጦርነት እየተካሄደ ነው። እናስገባ ቢባል እንኳን ማለት ነው ሁሉም መግቢያ በሮቹ በአፋር በኩል ነበር። እስከ ዛሬ የሚገባላቸው እርዳታዎቹ በዛ በኩል ራሳቸው ጦርነት ከፍተው ወረራ አድርገው በባህላ ከተማ ላይ ማለት ነው እስኪ እስካሁን በመድፍ እየደበደቡ ስለሆነ እርዳታ የሚገባበት አማራጭ የለም እና እሱ ያው ለህወሓት ፕሮፓጋንዳ ነው የሚያደርገው እንጂ የጦርነት ቀጠና እንደሆኑ ያካል የመግቢያ መንገዶቹ በሙሉ ተድረሰላ ነው ራሱ ማለት ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ባወጣው ሳምንታዊ መግለጫው በአፋር አባላ መቀሌ ኮሪደር በኩል ወደ ትግራይ ክልል የሚጓዙ ሁሉም የሰብአዊ ድጋፍ የጭነት መኪኖች በአባላ ባለው ግጭትና የጸጥታ ችግሮች ምክንያት ከታህሳስ አምስት ጀምሮ መንቀሳቀስ አ አለመቻላቸውን አስታውቋል። ከአንድ አመት በላይ ለትግራይ ምግብና መድኃኒት እንዳይቀርብ እየከለከለ ቆይቷል በማለት የኢትዮጵያን መንግስት የሚከሱት ዶክተር ቴድሮስ ይህም የዓለም ጤና ድርጅትን በእጅጉ እንደሚያሳስበው አስታውቀዋል። የውጭ ጉዳይ ሚኒስቴር ደግሞ በትናንቱ መግለጫው ጽህፈት ቤታቸውን የፖለቲካ ጥቅማቸውን ለማራመድ ይጠቀሙበታል ያላቸው ዶክተር ቴድሮስ በኢትዮጵያ ያሉ ሰብአዊ ችግሮችን በአድሏዊነት ለመፍታት እንደሚሞክሩም ገልጿል። ዶክተር ቴድሮስ የአለም ጤና ድርጅት ኢትዮጵያ ጽህፈት ቤት ሰራተኞችን በመመደብ በኢትዮጵያ የድንገተኛ አደጋ ተጋላጭ መጠንን ከ1.8 ሚሊዮን ወደ 3.8 ሚሊዮን ህዝብ ከፍ በማድረግ ሰብአዊ ጣልቃ ገብነት እንዲፈጸም ለማድረግ ኃላፊነታቸውን አላግባብ እንደተጠቀሙም ደብዳቤው ያትታል። ይህም ለተባበሩት መንግስታት የጸጥታው ምክር ቤት የተሳሳተ መረጃ ለመስጠት ያደረጉት እንደሆነ ነው ሚኒስቴሩ የጠቆመው። በድርጊታቸውም ጎጂ የሆኑ የተሳሳቱ መረጃዎችን በማሰራጨት የአለም ጤና ድርጅት ድርጅትን ስም ነፃነትና ታማኝነት ጎድተዋል ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር ይህም ህወሀት በኢትዮጵያ ህዝብ ላይ እየፈጸመ ነው ያለውን ሽብር በማህበራዊ ድረገጻቸው በግልጽ በመደገፍ ጭምር እንደሚንጸባረቅ ነው ያነሳው። ከዚህ ቀደምም ከኢትዮጵያ መንግስት መሰል ክስ የቀረበባቸው ዶክተር ቴድሮስ በወቅቱ በትዊተር ገጻቸው ባስተላለፉት መልእክት ውግንናዬ ለሰላም እንጂ ለየትኛውም ወገን አይደለም በማለት ማስተባበላቸው ይታወሳል። ይሁን እንጂ በትናንቱ ደብዳቤው ዶክተር ቴድሮስ ለህወሀት የገንዘብ ድጋፍ እንደሚያደርጉም የገለጸው የኢትዮጵያ መንግስት ሙያዊና ህጋዊ ኃላፊነታቸውን በመጣስ ፈጽመውታል ባለው የስነ ምግባር ጉድለት ዙሪያ በአለም አቀፉ የሲቪል ሰርቪስ የስነ ምግባር ደንብ የሰራተኞች ህጎችና የዓለም ጤና ድርጅት መመሪያዎች ላይ በተደነገገው መሰረት የዓለም ጤና ድርጅት ስራ አስፈጻሚ ቦርድ ምርመራ እንዲያደርግባቸው አሳስቧል። በዚህ ጉዳይ ላይ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ወይም ጽህፈት ቤታቸው ምላሽ እንዲሰጡ የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት በኢሜል ጥያቄ አቅርቦ ምላሻቸውን በመጠባበቅ ላይ ይገኛል። በዚሁ የኢትዮጵያ መንግስት ደብዳቤ ላይ ዘገባ ያጠናቀረው አሶሽትድ ፕሬስም ከድርጅቱ እስካሁን ቀጥተኛ ምላሽ እንዳላገኘ ገልጿል። በሌላ በኩል የትግራይ ሐኪሞች ሰሞኑን ባደረጉት አንድ ስብሰባ እንዲሁም የአይደር ሆስፒታል ዳይሬክተር ለቪኦኤ በሰጡት ቃል ትግራይ ክልል ውስጥ በተፈጠረው የመድኃኒትና የህክምና መሳሪያዎች እጥረት ምክንያት ህሙማን እርዳታ ሳያገኙ እየሞቱ መሆናቸውን ገልጸው ነበር ለዚህም ንያቱ እየተካሄደ ነው ባሉት የከበባ እገዳ መሆኑን ተናግረዋል። የኢትዮጵያ ጤና ሚኒስቴር፣ የአማራና የአፋር ክልሎች ባለስልጣናትና የጤናው ዘርፍ ኃላፊዎች ደግሞ በሁለቱ ክልሎች ደርሰዋል ያሏቸውን የጤና ተቋማት ጉዳቶች ሲናገሩ የህወሓት ታጣቂዎች አርባ ሁለቱ ሆስፒታሎችን ጨምሮ ከ ከሶስት ሺህ በላይ የጤና ተቋማትን ማውደማቸውን ገልጸው ይህም በህክምና አገልግሎቶች ላይ ከፍተኛ ችግር መፍጠሩን አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ